ምስጫና ሞካ ማሬ የሚባሉትን በዚህ ወደ አደን ያሉ ቦታዎች በጣም ከሚገባው በላይ በስበስ ጦርነቱም ሆነ በአየር ጥቃቱ ላይ የከፍተኛ ነ ድብደባ እየተካሄደ ነው ያለው። ዛሬ ጭምር በስዊዘርላንድ ሲካሄድ የነበረው የየመን ተፋላሚ ኃይላት የሰላም ውይይት ያለ አመርቂ ውጤት በሳምንቱ መጨረሻ ማለትም ትናንት እሁድ መጠናቀቁ ተዘግቧል። ተፋላሚ ኃይላቱ ያልተግባቡበት ምክንያት ምንድን ነው? ተፋላሚ ኃይላትን የማይግባቡበት ምክንያት እነዚህ መጀመሪያ ደረጃ የሁቲ ረብልን ሰላን አሰክባችሁ ውጡ የሚል ነገር አላቸው። እነሱ ደግሞ ያቀረቡት ሰባት ጥያቄዎች አሏቸው። እዛ ለመሄድም ለደህንነት ለምንም ብዙ የሆነ እንዴት ነው ሰዓዳ ተሰብስበን ከገባም በኋላ ያው ችግር ገጥመናል። ከዛ በኋላ የመታሰር ድል ያለ የሚል ነገር ነው ትን ሚሉት ኖ የሚመጣው መንግስት ደግሞ ከኋላ ሆነ መቆጣጠር አለብን ባዮች ናቸው። ትትል ይሰራ ላይሰራ ምናምን ሀገሪቷን ለመቆጣጠራችን መጠን ልክ እንደ ኢራን ምናምን ከኋላ ከፕሬዚዳንቶች ኋላ ሆነ እኛ መቆጣጠር መወሰን መቻል አለብን ባዮች ናቸው እና ያንን ነገር ግን ሊቀበሏቸው አልቻሉም። ያ አንደኛ ያ ነገር አለ አጠቃላይ ብቻ ካቀረቡት ሰባት ነጥብ ውስጥ በአምስቱ ነጥብ አካባቢ አልተስማሙ። እንግዲህ አንተ ቀደም ብለም እንደገለጽከው በየመን ዛሬንም ጨምሮ ተኩስ እንዳለ ነው የገለጽክልን። ለዘጠኝ ወራት የዘለቀውና የውጭ ጣልቃ ገብነት ያስከትለውን የእርስ በርስ ጦርነት ለማስቆም የታለመው የየመን የሰላም ድርድር ተስፋ ምን ይመስላል? በነገራችን ላይ ጥር አምስት ቀን ኢትዮጵያ ውስጥ ሊገናኙ ቀጠሮ እንደተያዘላቸውም ተዘግቧል። አው፣ በትክክል ወይ ጀንዋሪ አስራ አራት ወይም በስር አምስት እዛ ኢትዮጵያ ላይ ለመገናኘት ከተራ ይዘዋል። ግን አሁን በቃ ሰው ይህን ያህል እንትን አይደለም። በጣም የገርማ ሀገር ህዝቡ ጓጉቶ የጠበቀውን ያህል መክሻፉ አላስደነገጠው። ምክንያቱም ከዚህ በፊት ከሰባትና ከስምንት በላይ ውይይቶች ስለከሸፉ ህዝቡ ከሸፋ የሚለውን ይህን ያህል ትኩረት ስትንኳን እየተጋገር አይደለም ያለው አሁንም ለምደውታል እና ኢትዮጵያም ላይ ይስማማሉ ብለው አልጠበቁም። አሁን ህዝቡ ላይ የሚደረጠ ሰ ምክሎት አይነት ነገር ነው። ግሩም የመን ውስጥ በርካታ ኢትዮጵያውያን እንዳሉ ይታወቃል። የዚህ የሰላም ውይይት ተስፋ ማጣቱ ወይንም ደግሞ ዘላቂ ውጤት አለማስመዝገቡ እዛ በሚኖሩ ኢትዮጵያውያኖች ላይስ ምን ተጽዕኖ አሳድሯል? ምንስ አይነት ስሜት ነው ያለው? እዚህ ባለ ኢትዮጵያውያን ላይ ትንሽ ሰላም ባለው ላይ ይሻላል ግን በዚህ ሰዓት አሁን ትዕዝ ውስጥ ያሉ ኢትዮጵያውያኖች ከቤታቸው ውሃ ለመቅዳት መውጣት፣ ከቤታቸው ጋቦ ለመግዳት መውጣት እንኳን አልቻሉም። በውሃ ጥምና በረሃብ እየሞቱን አሉ። ትዕዝ ያለ የኢትዮጵያ ኮሚኒቲ ወደ ሶስት መቶ አካባቢ ኢትዮጵያውያኖችን ቢመዘግብን የኢትዮጵያ ኤምባሲ እነዚህም እንኳን ሳያወጣቸው ወጥቶ ነው የውጭ ጉዳይ ሚኒስትሩ የመላይ ሰክሰስላን ያሉት የራሳቸው ደጋፊዎች በሙሉ ኮሚኒቲ የተመረጡት የራሳቸው ሰዎች እንኳን ሳይቀርጥለዋቸው ጥለዋቸው ነው እና አሁን ውሃ መግዣ ጊዜ ውሃ በጣም መነቃነቅ አይችልም። ከና ካቴው በጣም በችግር ውስጥ ያሉ ዜጎች ናቸው። ያለ ውስጥ ያለው እና መፍት የሚሰጣቸው እንኳን ቢሆን ለኢትዮጵያውያን መፍት የሚገኙ ቢሆን ለእነሱ ድምፅ ልናሰማላቸው ይገባል። በጣም ታፍነውና ተቸግረው ነው ያሉት። በስዊዘርላንድ ሲካሄድ የነበረው የየመን ተፋላሚ ኃይላት የሰላም ውይይት ያለ አመርቂ ውጤት ትናንት፣ በሳምንቱ መጨረሻ እሑድ ማለት ነው፣ መጠናቀቁን በተመለከተ ለሰጠን አስተያየት ከየመን ሰና እጅግ በጣም አመሰግናለሁ። ግን አመሰግናለሁ።